በቅርቡ የትግራይ ክልል ጊዜያዊ አስተዳደር ሥራ አስፈጻሚ ሆነው የተሸሙት ዶክተር አብርሃም በላይ በክልሉ ሕዝብን ማዕከል ያደረገ የተረጋጋ ሰላም ለማስፈንና አስተዳደር ለማረጋገጥ የክልሉ ሕዝብና ሌሎች የሚመለከታቸው አካላት እንዲያግዙ ጥሪ ያቀረቡ ዶክተር አብርሃም በወቅታዊ ጉዳይና እጣይ እቅዳቸው አስመልክቶ የጽሁፍ መግለጫ አውጥተዋል። ሙልጌታ ጽባ ዝርዝራ አለው። የትግራይ ክልል ጊዜያዊ አስተዳደር ስራ አስፈጻሚ ተብለው በጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው ሳምንት የተሾሙት ዶክተር አብርሃም በላይ በዛሬው ዕለት በትግርኛና በአማርኛ ባወጡት መግለጫ በትግራይ የነበረ ሰላምና መረጋጋት ለመመለስ ያስችላል ያሉትን ሀሳቦች ገልጸዋል። ዶክተር አብርሃም በመግለጫቸው በትግራይ ክልል ከጥቅምት 24 2013 ዓ ም ጀምሮ በተከሰተ ግጭት መጠነ ሰፊ ጉዳቶች ደርሰዋል ብለዋል። ሞት፣ የአካል ጉዳት፣ የሰብአዊ መብት ጥሰት፣ መፈናቀል፣ ጥልቅ የስነ ልቦና ጉዳት፣ የንብረ ዘረፋ እንዲሁም መጥፋትና ውድመት አላስፈላጊ መገፋፋትና የተካረሩ አመለካከቶች ያሉትን አደጋዎች በተመለከተ በግልጽ በመተማመን ተገቢውን ፍትሕ መስጠት ይፈለጋል ብለዋል። የሚደርሰው ጉዳት በመቀነስና በመሻር እንዲሁም መሬት ላይ ያለውን ሁኔታ በተግባር በመቀየር በይቅርታ መንፈስና የቁርጠኛ የሰላም ወዳድነት ማረጋገጫ እርምጃዎች በመውሰድ ለማገልገል ዝግጁ ነኝ ብለው ይህንንም ለመተግበር የህዝብና ሌሎች አካላት ድጋፍ ጠይቀዋል። በትግራይ ክልል ያለው ነባራዊ ሁኔታ በሙሉ ስዕልና ሚዛናዊ አተያይ በመመልከት በድፍረት መፍትሄ ማቅረብ ያስፈልጋል ብለዋል። ዶክተር አብርሃም በላይ የህግ ማስከበር ዘመቻ ብለው የጠሩት በክልሉ የተከሰተው ግጭት በፌዴራል መንግስት የተወሰዱ እርምጃዎች የመንግስት ህጋዊ ኃላፊነትና ግዴታዎች ለመወጣት የተፈጸሙና በሰላምና ጸጥታ ኃይላት የተሰሩ ስራዎችም በሀገር አንድነት እና ሰላም ላይ የተቃጡ አደጋዎችን ለመቀልበስ አስፈላጊነታቸው ታምኖባቸው የተፈጸሙ ግዳጆች ናቸው ብለውታል። ባለፉት ስድስት ወራት በትግራይ ራሳቸው መከላከል የማይችሉ ዜጎች በታጣቂ ኃይሎች የተፈጸሙ ናቸው በተባሉ እርምጃዎች የበርካታ ንጹሆች ደም ፈሰዋል ዜጎች ለአካል ጉዳተኝነት ተዳርጓል ከፍተኛ የሰብአዊ መብት ጥሰቶች ተፈጽመዋል ሴቶችና ህጻናት ተደፍረዋል በቢሊዮን ብሮች የወጣባቸው የግልና የመንግስት ልማት ተቋማት ንብረቶች መሰረታዊ አገልግሎት የሚሰጡ የጤናና የትምህርት ተቋማት ጭምር ወድመዋል ተዘርፈዋል ተግዘው ተወስዷል የአርሶ አደሮች በሬ በጎች ፍየሎችና የድሆች የዕለት ምግብ እና የቤት መገልገያ ጥቃቅን ንብረቶች ሳይቀር ጠፍተዋል፣ ተዘርፈዋል በማለት በመግለጫቸው አንስተዋል። ባለፉት ጊዜያት እጅግ ፈታኝና ከፍተኛ ጥንቃቄ የሚሹ ሁኔታዎች በመፍታት ውስንነቶች እንደነበሩ አምነው ህዝብ ለዘላቂ ሰላምና መረጋጋት አሁንም ቅድሚያ በመስጠት ወሳኝ የህይወት አድን ስራ፣ የሰላም ግንባታና መልሰ ማቋቋም ተልዕኮ ለመፈጸም ህዝቡ ድጋፍ እንዲያደርግላቸው ጠይቋል። በትግራይ የተከሰተውን ግጭት በማስቆም ሰብአዊ ቀውስን የመግታት ጉዳይ በሚዛናዊና በሙሉ ስዕል በማየት ለሕይወት ማዳን እንዲሁም ለሰላምና ማረጋጋት ቀዳሚ ጉዳይ በማድረግ በሕዝብ ፍላጎትና ተሳታፊነት የሚፈጸሙ ናቸው ብለዋል። ዶክተር አብርሃም በመግለጫቸው በትግራይ በተከሰተው ችግር ላይ በግልጽ ወጥቶ ለመናገር እና ሁኔታው በሚቀይር ስራ በመሳተፍ የመፍትሄ አካል የመሆን ጉዳይ የፖለቲካና የዘር ወገንተኝነት አይጠይቅም፣ ያሉት ዶክተር አብርሃም በመደበኛና በማህበራዊ መገናኛ ብዙሀን ከሚቀነቀኑ ተንኳሽ ንግግሮችና በቅርብ የተለመዱ መጠሪያዎችን ከመጠቀም መቆጠብ ይ ይገባል ብለዋል። ለኢትዮጵያ ህዝቦች ብለው ባስተላለፉት መልእክት ሰላም የጀግኖች አጀንዳ ነው በማለት ገልጸዋል። በትግራይ ጸጥታና ሰላም በማስፈን ፍትህን በማረጋገጥና ሰብአዊ ዕገዛ በማድረግ መልሶ ግንባታ ሂደት የመላ ኢትዮጵያ ህዝብ፣ በተለይ ደግሞ የአጎራባች ክልሎች፣ እንዲሁም የኤርትራ ህዝብ፣ የፌዴራል መንግስት፣ የዲያስፖራ ማህበረሰብ አባላት፣ ምሁራን፣ ባለሀብቶች፣ የኮሚኒቲ ማዕከሎች፣ የሙያ ማህበራት፣ የኪነ ጥበብ ሰዎች፣ ተጽዕኖ ፈጣሪ ተቋማትና ግለሰቦች፣ የመገናኛ ብዙሀን አካላት፣ ማህበረሰብ አንቂዎች ሰዎች የሃይማኖት አባቶች፣ የአገር ሽማግሌዎች፣ የወጣትና የሴቶች አደረጃጀቶች፣ በግልና በመንግስት ስራ የሚተዳደሩ ዜጎች ለዚህ አንገብጋቢ ጉዳይ አቅማቸው በፈቀደ አግዙ በማለት ጥሪ አቅርበዋል። የትግራይ ጊዜያዊ አስተዳደር የክልሉ ወቅታዊ ችግር በሁሉም መስክና በዘለቄታ ለመፍታት በሚያግዙ ገንቢና ሰላማዊ እንዲሁም ህጋዊ የአሰራር መፍትሄ አማራጮች ካላቸው አካላት ጋር በቅርበት ለመስራት ዝግጁ ነው ብለዋል። ዶክተር አብርሃም በላይ ባወጡት መግለጫ ለአሜሪካ ድምጽ ሙልጌታ ጽበሃም መቀለም